የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ጥቅምት 14 2016 ዓ ም ዝግጅታችን ጀመረ። ¶¶

በሺዎች የሚቆጠሩ የቤት እንስሳትን በከባድ ድርቅ ያጡ የአማራ ክልሏ ሳህላ ሰየምት ወረዳ ነዋሪዎች ኑሮአችን ተስፋ ቢስ እየሆነ ነው ሲሉ ተደምጠዋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምረት መላኩ ምላሽ ሰጥተዋል። እንስሳት ሞቱ፣ አራት ሺህ አካባቢ ከፍ እንዳለ ወደ ስድስት ቁጥሩ ከፍ እንዳለ፣ በተመሳሳይ መንገድ የሰብል ምርትም መስጠት እንደማይችል እና አሁን ላይ የእንስሳት አይነት ወደ አንድ ሚሊየን

የሚጠቃም ወደ ሙሉ ዘገባው በምሽቱ አበይ ረስ ዘገባችን ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካትተዋል። እንደምን አምሽታችኋል። እንደምን ውላችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት።

እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተ ማብራችሁን እንድትቆይሁን አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ። በአርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ተከስቶ የነበረውን ግጭት ለመፍታት በሽምግልና ሂደት ላይ የነበሩ አርባ አራት ሰዎች ታሰሩ።

በሳህል አገራት መፈንቅለ መንግስት የፈጸሙት በአሜሪካ የሰለጠኑ ሚሊሻዎችና ወታደሮች ናቸው ሲሉ አንድ የአሜሪካ ሴናተር መናገራቸው፣ እንዲሁም ትውልደ ኢትዮጵያዊ አሜሪካዊ ገቢሳ ኤጀታ የአሜሪካ ብሔራዊ የሳይንስ ሜዳሊያ ተሸላሚ ሆኑ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን።

ከሁለት ወራት በፊት በአርባ ምንጭ ዙሪያ ወረዳ ሻራ ቀበሌ ተከስቶ የነበረውን ግጭት ለመፍታት በሽምግልና ሂደት ላይ የነበሩ 44 ሰዎች እንደታሰሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። በእስር ጉዳዩ ላይ የአካባቢው ባለስልጣናት ምላሽ እንዲሰጡ ለማድረግ ያደረግነው ሙከራ ስልካቸው ስለማይነሳ ለማካተት አልቻልንም። ዮናታን ዘብዴዎስ ዘገባ አለው።

በደቡብ ኢትዮጵያ ክልል በአርባ ምንጭ ዙሪያ ወረዳ ሻራ ቀበለም ነሐሴ 18 ቀን 2015 ዓ ም ተከስቶ ከነበረው ግጭት ጋር በተያያዘ በነዋሪዎች መካከል የተፈጠረውን ውጥረት ለማርገብ እንደ አካባቢው ባህል እርቅ ለማውረድ ጥረት እየተደረገ እንደነበረ ነዋሪዎች ይናገራሉ። ሆኖም ለእርቁ በታሰበው የሽምግልና ሂደት ላይ ከተገኙት ሰዎች መካከል ትላንት ማክሰኞ ጥቅምት 13 ቀን 2016 ዓ ም የታሰሩ መኖራቸውን ለደህንነታቸው እንደሚሰጉ ገልጸው ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ ለአሜሪካ ድምፅ አስታውቀዋል።

እርቁ ተፈጽሞ ሁሉም ነገር አልቆ ሰላም ከተፈጠረ በኋላ መጨረሻ ጫፍ ላይ ይዘው ወደ አርባ አራት ሰው ይዘው ሄዷል። ከዛ የመጣው ጋሞ ሽማግሌ አፍሮ ሄዷል። ከዚህ ቀደም በግጭቱ ተጠርጥረው ከታሰሩት ከሁለት መቶ በላይ ሰዎች ውስጥ አብዛኞቹ እንደተለቀቁና ሰላሳ አምስቱ በእስር ላይ እንደሚገኙ የገለጹና በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ድምፃቸውም እንዲለወጥ ጠየቁን ሌላ ነዋሪም ትናንት አርባ አራት የሽምግልና ሂደቱ ተሳታፊዎች መታሰራቸውን ከጉዳዩ ጋር በተያያዘም

በአርባ ምንጭ ከተማ በሚገኙ ሁለት ወህኒ ቤቶች ታስሯል ያሏቸው ሰዎች ቁጥር 79 እንደደረሰም ተናግሯል። ሰው ሞቶ የለም እንደ ለሙዝ ለምን አነሳችሁ ብሎ ጋሞ ሽማግሌ ሲጠይቅ ግርግር ፈጠሩ። ከዛም በኋላ አራት ማርሚት መኪና ነው ሰዎችን ጭኖ ወጣ። የጋሞ ዞን አስተዳደር ላይ የቀረበውን ክስና ወቀሳ አስመልክቶም ምላሽና ተጨማሪ መረጃ ለማግኘት ለዞኑ የሰላምና ፀጥታ ቢሮ ኃላፊ ለአቶ ወንድሙ ኩንሳ እንዲሁም ለዞኑ ፖሊስ አዛዥ ለኮማንደር ደግፈ ደበላም የእጅ ስልካቸው ላይ ብንደውላቸውም ስለማያነሱ

ለማካትት አልቻልንም። የሻራ ቀበለ አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ከአርባ ምንጭ ከተማ ጋር እንድትዋሄድ የተላለፈውን ውሳኔ ተከትሎም በነዋሪዎችና በከተማ አስተዳደሩ ሹሞች መካከል በተቀሰቀሰ ግጭት የሰባት ሰዎች ሕይወት ማለፉን አስራ አምስት ሰዎች መቁሰላቸውና ንብረትም መውደሙን ነዋሪዎችና የዞኑን ፖሊስ መምሪያም ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ተቋርጦ የነበረው እና በሱዳን ተፋላሚ ኃይሎች መካከል ሲካሄድ የነበረው የተኩስ ማቆም ንግግር ነገ ሐሙስ በጀዳ ሳውዲ አረቢያ እንደሚካሄድ ታውቋል። የነገው ውይይት በተለይም በጦርነቱ ምክንያት ችግር ላይ ለወደቁ ሲቪሎች ሰብአዊ እርዳታ በሚደርስበት ጉዳይ ላይ የሚያተኩር መሆኑን የአሜሪካው የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል።

አሜሪካ እና ሳውዲ አረቢያ ካለፈው ግንቦት ጀምሮ በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ተኩስ ማቆም ስምምነት እንዲኖር በርካታ ድርድሮችን ሞክረው ነበር። አሜሪካ ባለፈው ሰኔ ንግግሩ እንዲቋረጥ ወስና ነበር። ሁለቱ ወገኖች ልዩነታቸውን በኃይል ለመፍታት በመወሰናቸውና በመድፍና በድሮን ባደረሱ ጥቃት ሲቪሎችን በመጉዳታቸው በሱዳን ከግጭት በኋላ ለሚፈጠረው አስተዳደር ብቁ አይደሉም ሲሉ የአሜሪካ ባለስልጣናት አሳስበዋል።

የቀጠናው የልማት በይነ መንግስታት ኢጋድ በአዲሱ ድርድር ሚና እንደሚኖረው እንዲሁም ዋና ጸሐፊው ወርቅነህ ገበየሁ እንደሚገኙም ታውቋል። ትውልደ ኢትዮጵያዊ አሜሪካዊው ገቢሳ እጄታ የአሜሪካ ብሔራዊ የሳይንስ ሜዳሊያ ተሸላሚ በመሆን ከፕሬዝደንት ጆ ባይደን እጅ ትናንት ሜዳሊያቸውን ተቀብለዋል። በእጽዋት ማዳቀል በዘረመል ወይም ጄኔቲክስ እና በዓለም አቀፍ ግብርና መስክ ከፍተኛ አስተዋጽኦ ያበረከቱት ገቢሳ እጄታ

በአሁኑ ወቅት በአሜሪካ በሚገኘው የፐርዱ ዩኒቨርሲቲ የዓለም አቀፍ የምግብ ዋስትና ማዕከል ዋና ዲሬክተር ሲሆኑ ከዚህ በተጨማሪም የዩኒቨርሲቲው የምግብ ዋስትናና ዘላቂ ልማት ፕሬዝዳንታዊ አባል ናቸው። ሽልማቱ በሳይንስ መስክ የሚሰጥ ከፍተኛው ነው ተብሏል። ትናንት በዋይት ሀውስ በነበረው ስነ ስርዓት ላይ ዘጠኝ ሰዎች በሳይንስ መስክ ተሸላሚ ሲሆኑ አስራ አንድ ሰዎች ደግሞ በቴክኖሎጂና በፈጠራ መስክ ተሸላሚ ሆነዋል።

ገቢሳ እጄታ ለሰውና ለእንስሳት በምግብነት በሚያገለግለው ማሽላ ላይ ከፍተኛ ምርምር በማድረግ የሚታወቁ ሲሆን በአውሮፓውያን አቆጣጠር 2009 ድርቅና አረምን መቋቋም የሚችል የማሽላ ዝርያ አዳቅለው በመፍጠራቸው የዓለም ምግብ ሽልማት አሸናፊ ሆነዋል። በምርምር ውጤታቸው ምክንያት የማሽላ ምርት በከፍተኛ ደረጃ በመጨመሩ ከሰሐራ ግርጌ ባሉ ሀገራት የሚኖሩ በመቶ ሚሊዮን የሚቆጠሩ ሰዎችን መመገብ አስችሏል ተብሏል።

ገቢሳ እጀታ በኢትዮጵያ በነበሩበት ወቅት በአርማ ዩኒቨርሲቲና በጂማ ዩኒቨርሲቲዎች በመምህርነትና በተመራማሪነት አገልግለዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው።

አሜሪካ ለሳህልና ምዕራብ አፍሪካ ሀገራት ስጥሰጥ የነበረው የጸጥታ እገዛ ውጤታማ ነው ለማለት ያዳግታል ሲሉ የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ትናንት ተናገሩ። በሳህልና በምዕራብ አፍሪካ ያለው አለመረጋጋት የሚኖረውን አንደምታ በተመለከተ የሴኔቱ የውጭ ጉዳይ ኮሚቴ ትናንት አንድ ውይይት መድረክ አዘጋጅቶ የነበረ ሲሆን በመክፈቻው ላይ የተናገሩት የኮሚቴው ሊቀመንበርና ከሜሪላንድ የዲሞክራቲክ ፓርቲው ተወካይ ሴናተር ቤን

በሳህልና በምዕራብ አፍሪካ የተሻለ ጸጥታ መረጋጋትና ጠንካራ የዲሞክራሲ ተቋማትን በመፍጠር ረገድ አሜሪካ ሰራው ብላ ማሳየት የምትችለው ነገር እጅግ ጥቂት ነው ብለዋል። በሳህል አካባቢ መፈንቅለ መንግስት የፈጸሙት በአሜሪካ የሰለጠኑ ሚሊሻዎችና ወታደሮች ናቸው ሲሉም ተናግረዋል። የሲቪል መንግስታትን የገለበጡት እኛ ያሰለጠንናቸው ሰዎች ናቸው፣ ሀቁን መናገር አለብን ሲሉም ተደምጠዋል።

በአካባቢው የሩሲያ ቅጥር ወታደራዊ ቡድን ቫግነር መገኘት ተጨማሪ ስጋት ደቅኗል ያሉት ሴናተሩ የፈረንሳይ ጦርና የተመድ ሰላም አስከባሪዎች ከአካባቢው እንዲወጡ መደረጋቸው ሌላ ቀውስ ሊፈጥርና ከቀውሱ መውጣት አስቸጋሪ ሊሆን እንደሚችል ጨምረው ተናግረዋል። ባለፉት ሦስት ዓመታት በቀጠናው በሚገኙ አምስት አገራት መፈንቅለ መንግሥት ተካሂዷል። እነርሱም ማሊ፣ ጊኒ፣ ቡርኪና ፋሶ፣ ቻድና በቅርቡ ደግሞ ኒጀር ናቸው።

አቋማችንን ግልጽ ማድረግ አለብን። ወታደሩ የሲቪል መንግስት አስተዳደርን በጉልበት የሚወስድ ከሆነ የመፈንቅለ መንግስት መሆኑን በማያሻማ ቋንቋ መናገር አለብን። ቃላት መምረጥ አያስፈልጋልም ብለዋል ሴናተር ካርዲን። በመጨረሻም በዩናይትድ ስቴትስ 33 ክፍለ ግዛቶች የፌስቡክ እና ኢንስታግራም እናት ድርጅት የሆነው ሜታ ኩባንያ ሱስ አሰያዥ በሆነው የማኅበራዊ ሚዲያ መድረኮቹ

የታዳጊ ወጣቶችን አእምሮ ጤንነት እየጎዳ ነው ሲሉ ክስ መስረተውበታል። የማይክ ብራውንን አጭር ዘገባ ደረጀ ደስታ ያቀርበዋል። በሜታ ኩባንያ ላይ ክሱ የተመሰረተው ትናንት ማክሰኞ በካሊፎርኒያ ክፍለ ግዛት ኦክላንድ በሚገኘው የፌዴራል ፍርድ ቤት ነው።

የተመሰረተውም ክስ ሜታ ሆን ብሎ እያወቀ ሱስ የሚያስይዙ ባህሪያትን በማህበራዊ ድረገጾቹ ኢንስታግራምና ፌስቡክ ላይ በመጫን ከወላጆቻቸው ፈቃድ ውጪ ከ13 ዓመት በታች ከሆኑ ህጻናት ላይ መረጃዎችን በመሰብሰብ የፌዴራል ህግን ጥሷል የሚል ነው።

የካሊፎርኒያ አቃቢ ህግ ጄኔራል ራቦንታ ይህን ሲያስረዱ ሜታ ትርፉን ለማጠናከር በመፈለግ ስለ ምርቶቹ ከፍተኛ አደጋዎች ህዝቡን በተደጋጋሚ ያሳስታል። ኢንስታግራምና ፌስቡክ በጣም ተጋላጭ የሆኑትን ታዳጊ ወጣቶችና ሕጻናት ተጠቃሚዎችን የሚበዘብዙበትና የሚጠቀሙባቸውን መንገዶች ደብቋል። አሁን ባደረግነው ምርመራና

እንዲሁም በቀድሞ ውስጥ አዋቂዎች ይፋ በተደረጉ መረጃዎች የተነሳ ኩባንያው የሚከተለውን እንደሚያውቅ እናውቃለን።

ኢንስታግራም ቁጥራቸው በርካታ ለሆኑ ታዳጊ ወጣቶች በተለይም በአስራዎቹ ዕድሜ ውስጥ ለሚገኙ ልጃገረዶች ጎጂ ነው። ሜታ ታዳጊዎችን እና ቤተሰቦቻቸውን ለመደገፍ ከሰላሳ በላይ መገልገያዎችን አስተዋውቀዋል በማለት ለክሱ ምላሽ ሰጥተዋል። ድርጅቱ አክሎ እንዳስታወቀው በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች ለሚጠቀሙባቸው በርካታ መተግበሪያዎች ወይም አፕሊኬሽኖች ግልጽና ከዕድሜ ጋር የሚስማሙ መስፈርቶችን ለመፍጠር በኢንዱስትሪ ውስጥ ካሉ ኩባንያዎች ጋር በምርታማነት

ለመስራት ይልቅ ጠቅላይ አቃቢ ህጎች ይህንን መንገድ መምረጣቸው እንዳሳዘነውም ተናግረዋል። ዋሽንግተን ዲሲን ጨምሮ ክሱን የመሰረቱት በአጠቃላይ 41 ክፍለ ግዛቶች መሆናቸው ተመልክተዋል። ክቡራትና ክቡራን የምሽቱ ዜና በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋለሁ። መልካም ምሽት።

እንግዲህ፣ ወልዴን ለዓለም ዜናው አመሰግናለሁ። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ጥቅምት 13 2016 ዓም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋ፣ በዌብና ማህበራዊ ድረገጽ ቅንብሩ ደግሞ አበባየው ገበያው አብረውኝ ያመሻሉ። ዋና አዘጋጃችን ጽዮን ግርማ ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም ደግሞ የጽሑፍ መልእክት ለመቶ የምትሹ ብትኖሩ 2025 9942 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አበይ ርዕስ እንሻገራለን።

በአማራ ክልል በዋግ ህምራ ዞን በሳህላ ሰየምተ ወረዳ በ2015/2016 የመኸር ምርት ዘመን የተከሰተው የዝናብ እጥረት ባስከተለው ከባድ ድርቅ ከአራት ሺህ በላይ የቤት እንስሳት እንደሞቱና በሚሊዮን የሚቆጠሩም ሰዎች ወደ አጎራባሽ አካባቢዎች እየተሰደዱ እንደሆነ ተገልጸዋል።

የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምህረት መላኩ ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት ከ22 ግብረሰናይ ድርጅቶችና ከመንግስታዊ ተቋማት ተውጣጡ የተቋቋመው የጥናት ቡድን ወደ ወረዳው አምርቶ ድርቁ ያስከተለውን ችግር ከፍተኛ እንደሆነ ማረጋገጡን ተናግረዋል።

ያነጋገርናቸው ናቸው። የሳህላ ሰየምት ወረዳ ምሽህ ቀበሌ አርሶ አደሮችም የቤት እንስሳቶቻቸው በመሞታቸው ለፈታኝ ህይወት እየተዳረጉ እንደሆነ አመልክተዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።

በአማራ ክልል ዋግምራ ዞን ሳሐላ ሰየምት ወረዳ የተከሰተው ከባድ ድርቅ በሰውና በእንስሳት ህይወት ላይ ያስከተለውን ጉዳት አስመልክቶ ከመንግስታዊና መንግስታዊ ካልሆኑ ተቋማት የተውጣጣ የባለሙያዎች ቡድን በቅርቡ በስፍራው ተገኝቶ ጥናት ማካሄዱንና ውጤቱንም ይፋ ማድረጉን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ምህረት መላኩ የጥናቱን ውጤት አስመልክቶ ዛሬ ረቡዕ ለአሜሪካ ድምፅ እንደገለጹት በከባድ ድርቁ የተጎዱ

የቤት እንስሳት በሺዎቹ ሲሞቱ በሚሊዮን የሚቆጠሩ ደግሞ ወደ አጎራባች አካባቢዎች ተሰደዋል። አሁን ላይ ባለን ደግሞ ከሳምንት በፊት ከአስራ ስምንት ግብረሰናይ ድርጅቶች እና ከአምስት የዞን መምሪያ የተወጣጡ ቴክኒካል መዋተኞች አጠቃላይ ሀያ ሁለት ባለሙያዎች በአምስት ክላስተር ወርደው አጥንተው ያመጡት መረጃ አለ። እሱ ደግሞ የሚያሳየው የእንስሳት ሞቱ አራት ሺህ አካባቢ ከፍ እንዳለ ወደ ስድስት ቁጥሩ ከፍ እንዳለን በተመሳሳይ መንገድ

የሰብል ምርትም መስጠት እንደማይችል እና አሁን ላይ የእንስሳት አይነት ወደ አንድ ሚሊየን የሚጠጋ እንስሳት ወደ መኖ ወዳለበት መኖ ወዳለበት ወረዳ አጎራባች ወረዳ ስድስት ላይ እንደሆኑ መራይ በማጣት አርደው ለመጠቀምም ሲሞት በማረድም ደረጃ አጠቃላይ ጤናማ ያልሆነ እርድም እንደተስፋፋ

መረጃዎችን በደንብ አጥንተው መጥተዋል። አርሶ አደር ደሴ ፈንቴ በሳህላ ሰየም ተወረዳ ምሻሀ ቀበሌ ነዋሪ ናቸው። ባለፈው ክረምት በቀበሌው ምንም ዝናብ ባለመጣሉ እርሳቸውም ሆኑ ከብቶቻቸው የሚበሉት እንደሌላቸው ጠቅሰው በድርቁ ምክንያት የጎረቤቶቻቸው ሕይወት እንዳለፈም ተናግረዋል። የቤት እንስሶቻቸውም በመሞታቸው ቀጣይ ኑሯቸው ተስፋ እንደሌለው አርሶ አደሩ ስጋታቸውን ገልጸዋል። ቆላማ አገር ነው የምንተዳደረው ያው በእንስሳት ነበር ነርባታው

ያው አምና ይዞ ነው በገለባ ባነበረው በፊተኛ በሁለት ሺህ አራት እና በሁለት ሺህ አምስት የነበረ ነበር ነበር የምናስብ የምናበላው እሱ አለቀ። ተሰዛዎች አለቁ። እኔ አምስት ከፍት አስር በግ አስር ያ ፍየት እዛ ውጭ ያው አንድ አህያ

ፖለቲካዊ ያተረፉትም የሆነ አንድ ሁለት አንድ አምስት ተርፈው ነበር እነሱ ቢሆን ያው ከመሞት ይዘልሏል። ምንም ምንም ከየትም እንወስደው። በዚያው በሳህላ ሰየምት ወረዳ ብላዛ ተብሎ በሚጠራው ቀበሌ ድርቅ አስከትሎታል በተባለው ጽኑ ረሀብ በብርቱ ከተጎዱት በርካታ ሰዎች ውስጥ የስድስት ሰዎች ህይወት እንዳለፈ የቀበሌው አስተዳዳሪ አቶ ማለደ ብሬ ለአሜሪካ ድምጽ በስልክ መናገራቸው ይታወሳል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤትም ይኸው የሰ

ሰዎች ሞት በባለሙያዎች ቡድን ጥናት እንደተረጋገጠ ኃላፊው አቶ ምህረት መላኩ ገልጸዋል። የሳህላ ስየምት ወረዳ ዜሮ አንድ ቀበሌ ነዋሪ የሆኑት አርሶ አደር ነጋሽ ጎበዙም ድርቁ ያስከተለውን ጉዳት ከግል ሕይወታቸው ጋር አያይዘው እንዲህ ያብራሩታል ዘንድሮ 2015 ለ2016 ምንም አይነት ሳርም ሆነ ማሳ ነገር

ያልበቀለበት ታይቶ ተሰምቶ የማይታወቅ በጣም የዘገመነ ድርቅ ነው ያጋጠመንና ስለዚህ አሁን ሰው ሁሉ በጣም ግራ ተጋፍቶ የሚበላው አጥቶ እንስሳቱንም የሚወዝ ቦታ አጥቶ አሁን በየቦታው እንስሳት እየሞተ ሰው እየሞተ በጣም ከከፋ ሁኔታ ላይ ነው ደርሰን ያለን። በጣም አስከፊ ነው። በቃ እንዳው አሁን ብታይ ምንም አይነት ነገር ብሎ ግጽጽ ብሎ ምድረ ባዳ ነው ያለው ሁኔታው።

አሁን ግን የበራ ስጀል ከፍት ነበረ። ከዛ አሁን በቃ ሲጨንቅ በረሃው ላይ ሙቶ ሙቶ በረሃ ሙቶ ሲያልቅብኝ አንድ በሬ እና አንድ ጥጃ ብቻ ከቤት አመጣው እንጂ ሌላው ሁሉ ው ሁለት ጥጃ ሶስትና ወደ ሀያ ምናን ስጀል ሞተብኝ። ስጀሉ እዛው ነው አልቆ የቀረው። ከስር ከፍቶች ግን ሲጨንቅ አሁን አንድ በሬና አንድ ጥጃ ወደ ቤት አመጣሁ እንጂ ሌላው ሁሉ እዛው በረሃ ላይ አልቆ ቀረ ነው።

አሁን የከብቱስ ችግር የለውም። ይሙት እንስሳ ነው እና ምንም ችግር የለውም። የሰው ህይወቱም ሊያልፍ መሆኑ በጣም ትቅድ አሳዛኝ ሆኑ አልፏል። በዚህ ሳምንት አዎ፣ በዚህ እኛ ባለናት አምስት ሙቷል፣ ሁለት ህፃናት፣ ሶስት አሮጌዎች።

በአማራ ክልል የአደጋና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋውን ባያብል ድርቅ በተከሰተባቸው የዋግ ምራ ዞን 26ድ ወረዳዎች ሊሰራጭ የሚችል የዕለት እርዳታ ህል እንደተላከ ከሳምንት በፊት ለአሜሪካ ድምፅ ቢገልጹም አቶ ምህረት መላኩ ግን በቂ አይደለም ብለዋል። ይህን ችግር እንግዲህ አጠቃላይ ችግሮቹ ይህናቸው ናቸው፣ የእንስሳት መኖ፣ የሰው ድጋፍ እና እነሱ ጋር ተያያዥ የሆኑ የውሃም የሁሉም አይነት

ችግሮች ናቸው እየተጋረጡ ያሉት። ይህንን ለመፍታት የክልሉ መንግስት ወደ ስድስት መቶ ኩንታል የምግብ ስንዴ አቅርቧል። የፌዴራል መንግስቱ ስድስት መቶ ሰባ አምስት ኩንታል አካባቢ አቅርቧል። በተለያዩ ረጅ ድርጅቶች ወደ አርባ ሁለት ሚሊዮን ብር የሚሆን በካሽ የሚከፈል አቅርቧል። አሁን ላይ ለአንድ ወር የሚሆን ወደ ሀያ አምስት ሺ ስምንት መቶ ሰላሳ አራት አካባቢ ሰዎችን ሊያግዝ የሚችል ሪሶርስ አግኝተናል ግን ይሄ

በጣም ሰፋ ባለና ተከታታይ በሆነ አግባብ ድጋፉ ተጠናክሮ ካልቀጠለ ሰውም በዚህ ልክ ታግዞ ሊመለስ እንደማይችልና ተጨማሪ ጥፋት እንደሚኖረው ጥናቱ ያሳያል ማለት ነው።

በዋግምራ ዞን በ2015 16 ምህር ዘመን የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400ሺ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከ1.2 ሚሊዮን በላይ እንስሳትም መኖ ሊቀርብላቸው እንደሚገባ ከዞኑ የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋ ነው።

አስቴር፣ እናመሰግናለን። ቀደም ብላ ያስደምጠችን የዕለቱን አብይ ርስ ዘገባ ነበረ። ወደ ትንታኔው መጽሔት ከመሻገራችን በፊት የደረሰን ሰበር ዜና አለ። እሱን እናስደምጣችኋለን።

የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን ማይክ ጆንሰንን ለአፈ ጉባኤነት መረጡ። በአመራር ላይ የበዛ ልምድ የላቸውም የተባሉት የሉዚያና እንደራሴ ማይክ ጆንሰን ውዝግብ ከበዛባቸው የምርጫ ዙሮች በኋላ ነው ዛሬ 220 ለ209 በሆነ ድምፅ የተመረጡት የቀደሙት አፈ ጉባኤ ኬቨን ማካርቲ ከሥራቸው ከተነሱት

ከመስከረም 22 2016 ዓ ም አንስቶ ላለፉት 22 ቀናት በሪፐብሊካን አብላጫ መቀመጫ የተያዘው የተወካዮች ምክር ቤት ያለመሪና ያለሥርዓት ተሽመድምዶ ቆይቷል። ምክር ቤቱ እስራኤል ሐማስ ላይ ዩክሬን ከሩሲያ ጋር ለሚያካሄዷቸው ጦርነቶች መደገፊያ እንዲውል ፕሬዚደንት ጆ ባይደን የጠየቁትን የ106 ቢሊዮን ዶላር በጀት ተመልክቶ ድምፅ ይሰጣል ተብሎ ይጠበቃል። አሁን ወደ ቀሪ የመጽሔት ዝግጅታችን እንሻገር።

በትግራይ ክልል መቶ አስር ትምህርት ቤቶች በተፈናቃዮች መጠለያነት እያገለገሉ እንደሆነ የጠቀሰው የክልሉ ትምህርት ቢሮ በትምህርት ቤቶቹ መማር የሚገባቸው ሁለት መቶ ሺህ ተማሪዎች ከትምህርት ውጪ ሁነው እንደሚገኙ ገልጿል። ተፈናቃዮቹን ወደ ቀያቸው በመመለስና የወደሙ የትምህርት መሳሪያዎችን በመተካት የመማር ማስተማር ሂደቱን ማስቀጠል እንደሚገባ የቢሮው ኃላፊ ዶክተር ኪሮስ ግዑሽ ተናግረዋል።

የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ባወጣው ሪፖርት ደግሞ በክልሉ 16 ትምህርት ቤቶች በተፈናቃዮች እንደተያዙ ገልጾ በዚህም ምክንያት 163 ተማሪዎች ከትምህርት ውጭ እንደሆኑ አመልክተዋል። ሙልጌጣ ጽባ የዚህን ጉዳይ ዝርዝር ይነግረናል።

በትግራይ ክልል ከሚገኙ ሁለት ሺ አራት መቶ ዘጠና ሁለት ትምህርት ቤቶች ውስጥ 1ሺ ዘጠኝ መቶ አርባዎቹ ጊዜያዊ አስተዳደሩ በሚቆጣጠራቸው ቦታዎች እንደሚገኙ የክልሉ ትምህርት ቢሮ መረጃ ያሳያል። ከነኝህም ውስጥ አንድ መቶ አስር ትምህርት ቤቶች የተፈናቃዮች መጠለያ ሆነው እያገለገሉ እንደሚገኙ ለአሜሪካ ድምፅ የገለጹት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሾሽ በዚህም ሳቢያ 200 ሺህ የሚደርሱ ተማሪዎች ከትምህርት ውጭ እንደሆኑ

አስታውቀዋል። ሓደ ሚትን ዓሰር አብያተ ትምህርቲ ኣብ ሸራሮ የተፈናቃዮች ማቆያ የሆኑት አንድ መቶ አስር ትምህርት ቤቶች በሽራሮ፣ በሽረ እንደ ስላሴ፣ በአክሱም፣ በአድዋ፣ በአዲግራት፣ በአብያዲ፣ በመቀለ፣ በማይጨውና በሌሎችም የክልሉ አነስተኛ ከተሞች የሚገኙ ናቸው። ለምሳሌ በሽራሮ ሰባት ትምህርት ቤቶች አሉ። ሰባቱም በተፈናቃዮች ተይዘው ትምህርት ለመጀመር አልቻልንም።

በሽረ እንደ ስላሴ የሚያሉት 18 ትምህርት ቤቶች በሙሉ የተፈናቃይ ማዕከል በመሆናቸው ድንኳን ተክለን ተማሪዎች ትምህርት እንዲጀምሩ ጥረት እያደረግነን። በመቀለ ከተማ ካለፉት ሶስት ዓመታት ጀምሮ የተፈናቃዮች ማዕከል ሆኖ የሚያገለግለው ሀድነት ሁለተኛ ደረጃ ትምህርት ቤት በ2012 ዓ ም

13ቶ 1334 ተማሪዎች እንደነበሩት ርዕሰ መምህሩ መምህር ፀሐዬ ገብረ መስቀል ያወሳሉ። ከነዚያ ተማሪዎች ውስጥ ግን ከ600 በላይ የሚሆኑት በአሁኑ ወቅት የት እንዳሉ እንደማይታወቅ ርዕሰ መምህሩ ይናገራሉ። ከጦርነት በኋላ ትምህርት እንደተጀመረ አሁን በቁጥር ወደ 610 ተማሪ የት እንዳለ አናውቀውም። ተበታትነዋል

ተበታት ነው ወደሚመቸውና ትምህርት ያገኛለ፣ ያላገኘም አለ። ተበታት ነው የተቀሩት ደግሞ ትምህርት ቤት ለምነን ተጠግተን እነሱን ተጨናንቀው እኛም ተጨናንቀን እያስተማርናቸው ነን። ትምህርት ቤቱ አሁን በጣም ተበላሽቶ ለመማር ማስተማር ጥራት ያለው ትምህርት ለመማር የተመቻቸ አይደለም። ተፈናቃዮች እንደገቡበትም ብዙ ዳሜጅ ሆነዋል፣ ማለት ተሰባብሮ የሚበላሽ ተበላሽቶ የሚሰበርም ተሰብረው

እንደዚህ ሁኔታ ነው ያለ። በ2013 ዓ ም ጥቅምት ወር በክልሉ በተቀሰቀሰው የሰሜን ኢትዮጵያው ጦርነት የመጀመሪያው ጊዜያት ትምህርት ቤቱ ዝርፊያ እንደተፈጸመበት ያስታውሱት፣ ርዕሰ መምህሩም የቀሩትም ንብረቶች ብልሽትና ውድመት እንደደረሰባቸው ገልጸዋል። በአሁኑ ጊዜም በአንድ ክፍል እስከ አርባ ተፈናቃዮች እየኖሩበት እንደሚገኙ አመልክተዋል። ተፈናቃዮች በመኖሯቸው እነሱም ሳይመቻቸው፣ ትምህርት ቤቱ ደግሞ

በጣም ተሰባብረዋል። ትምህርት ቤት ጥራት የነበረው ግብአት ወይም የነበሩ ማቴሪያሎች እንዳለ ወድሞማል። እነዚህ በመውደማቸውና ግማሹ እንደተዘረፈ ሁሉ ሆኖ ለመማር ማስተማር ጥራት ያለው ትምህርት መስጠት አይቻልም፣ ሊሆንም አይቻልም። በዚህ ሁኔታ ነው ያለው። አሁን መደረግ ያለበት አንደኛውና ማራጭ የሌለው ተፈናቃዮች ወደ ቀያቸው እንዲመለሱ ትምህርት ቤቱ ካልታደሰና በተለያዩ ሰዎች ካልተደገፈ

እንዳለ ግቡ እንኳን ብንባል ተፈናቃዮች ወደ ቀያቸው ተመልሰዋል ቢባል መማር ማስተማር ሂደቱ ሊካሄድ አይችልም። ስለዚህ በጣም ለየት ያለ ድጋፍ እና

ማሳደስ ይፈልጋል ዶክተር ኪሮስ በኤርትራና በአማራ ኃይሎች እንደተያዙ በጠቀሷቸው አካባቢዎችም አምስት መቶ ሀምሳ ሁለት ትምህርት ቤቶች እንደሚገኙና ከስምንት መቶ ሺህ በላይ ተማሪዎች ከትምህርት ገበታ ውጭ እንደሆኑ ገልጸዋል። በመጠለያነት ተይዘው የሚገኙት ትምህርት ቤቶች ከተጨማሪ ውድመት እንዲድኑ ተፈናቃዮች ወደ ቀያቸው በአፋጣኝ እንዲመለሱ ማድረግና ተማሪዎችን ወደ ትምህርት ገበታቸው መመለስ እንደሚገባ ኃላፊው ተናግረዋል።

አብዛኞቹ ትምህርት ቤቶች በጦርነት የወደሙ ናቸው። አሁን ደግሞ ተፈናቃይ ወገኖቻችን እንደ መጠለያ እየተጠቀሙባቸው ናቸው። ጥቁር ሰሌዳዎች፣ ወንበሮችና ሌሎችም የትምህርት መገልገያዎች

ተጨማሪ ውድመት ይደርስባቸዋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት ደግሞ በክልሉ በ106 ትምህርት ቤቶች የሚገኙ ተፈናቃዮች ወደ ሌሎች አማራጭ ቦታዎች ባለመወሰዳቸው በትምህርት ቤቶቹ መማር የሚገባቸው 163 ሺህ ተማሪዎች ከትምህርት ገበታ እንደራቁ አስታውቀዋል። የተመድ የህፃናት አድን ድርጅት ዩኒሴፍ በበኩሉም

በኢትዮጵያ ሰባት ነጥብ ስድስት ሚሊዮን ህጻናት ከትምህርት ውጭ እንዳሉ በሪፖርቱ ገልጿል። ስምንት ሺህ አምስት መቶ ሀምሳ ሁለት ትምህርት ቤቶች በሙሉ ወይም በከፊል እንደወደሙ የጠቆመው ሪፖርቱ የሀዝ ከሀገሪቱ ጠቅላላ ትምህርት ቤቶች 20 በመቶውን እንደሚይዝ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም

ሙሉጌታን በእጅጉ አመሰግናለሁ። የረቡዕ ምሽት የአሜሪካ ድምፅ ዝግጅቶች ይቀጥላሉ። ባለፉት ጥቂት ሳምንታት በአውሮፓ መካከለኛው ምስራቅና ሰሜን አሜሪካ በሚኖሩ ኤርትራውያን መካከል በርካታ ግጭቶች ተቀስቅሰዋል። በኤርትራ መንግሥት ደጋፊዎችና ተቃዋሚዎች መካከል በተነሱ ግጭቶችም በመቶዎች የሚቆጠሩ ሰዎች ታስረዋል። እነዚህን ግጭቶች የቀሰቀሳቸው ምን እንደሆነ ለማወቅ በጀርመን ስቱትጋርድ ከተማ የሚገኘው ዘጋቢያችን ሄንሪ ዊልኪንስ ኤርትራውያን ዲያስፖራዎችን አነጋግረዋል ስመኝ የቆየ

እንደሚከተለው አቀናብረዋለች። በጀርመን ስቱትጋርት ከተማ ውስጥ በሚገኘው ሮማክስቴል አደባባይ አቅራቢያ ባለው በዚህ የመኖሪያ መንደር ምሽቱ ጸጥ ያለና ሰላማዊ ነው። ከአንድ ወር በፊት መስከረም ላይ ግን በዚህ ስፍራ የነበረው ሁኔታ የተለየ ነው። የኤርትራ መንግስት ደጋፊዎች ባዘጋጁት ባህላዊ ፌስቲቫል ላይ በኤርትራ መንግስት ደጋፊዎች እና በተቃዋሚዎች መካከል ከፍተኛ ግጭት ተካሂዶ ነበር።

የስርዓቱ ተቺዎች እነዚህ ፌስቲቫሎች ለጨቋኙ የኤርትራ መንግስትና የኤርትራ ዲያስፖራ አባላትን ለማስፈራራት የሚውል ገንዘብ ማሰባሰቢያነት እንደሚያገለግሉ ይናገራሉ። ይህን ክስ የሚቃወመው የኤርትራ መንግስት ደግሞ ዝግጅቶቹ ባህላዊ መሆናቸውን ይገልጻል። መንግስትን ተቃውሞ ሰልፉ ላይ የተሳተፈው ዮናስ ገብረ ህይወት፣

የመንግስት ደጋፊ የሆኑ የዲያስፖራ አባላት ዝግጅቱን ካሰናዱበት ሕንፃ ወጥተው እንደሰደቧቸው ይናገራል። ህዝባችን እነዚህን ዘለፋዎች መታገስ ባለመቻሉ ወዲያውኑ እንጨትና የግንባታ ቁሳቁሶችን በመጠቀም ግጭት ተፈጠረ። ከዚያም ፖሊስ አስለቃሽ ጋዝ ተጠቅሞ ግጭቱን ለማስቆም እኛን ለመለየትና እነሱም በሕንፃቸው ውስጥ እንዲቀመጡ ለማድረግ ሞክረዋል።

በግጭቱ ስፍራ የነበረ ሌላ የአይን ምስክር የግንባታ ዕቃዎች እንዴት ተለቃቅመው ይወረወሩ እንደነበር አስረድቷል። ከቅርብ ጊዜያት ወዲህ በመላው ዓለም በሚካሄዱ የኤርትራ ባህላዊ ፌስቲቫሎች ላይ የሚነሱ ግጭቶች በተደጋጋሚ መከሰት ጀምረዋል። በካናዳ፣ እስራኤል እና በዩናይትድ ስቴትስም ጭምር ግጭቶች ተፈጥረዋል። በጀርመን ነዋሪ የሆነው ተስፋይ ተክሌ ፌስቲቫሎቹ እንዳይካሄዱ ለማስቆም

የጀርመን ባለስልጣናት ምን እየሰሩ እንደሆነ ለተጠየቀው ጥያቄ ሲመልስ የጀርመን መንግስት ማድረግ የሚችለውን ሁሉ አድርገዋል ማለት አልችልም። አንዱ ችግር አዳራሹ የግል ንብረት ነው፣ መንግስት ምንም አይነት የቁጥጥር መብት የለውም። ለዚያ ነው ፌስቲቫሉን እዚያ ያደረጉት። ነገር ግን በእኛ ተቃውሞ ምክንያት በዓሉን ማከናወን አልቻሉም። የጀርመን መንግስት ባለስልጣናት ለአሜሪካ ድምፅ በሰጡት የጽሁፍ ምላሽ

በኤርትራ ዲያስፖራ አባላት መካከል ተመሳሳይ ግጭቶች እንዳይፈጠሩ ለመከላከል በሕጉ መሰረት የተቻለውን እያደረገ መሆኑን ገልጿል። አንዳንድ የምዕራብ መንግስታት ደግሞ ፌስቲቫሎቹን በማስቆም ቀጥተኛ እርምጃ ወስደዋል። ለምሳሌ የእንግሊዝ ባለስልጣናት የኤርትራ ባህል ፌስቲቫል እንዳይካሄድ አግደዋል። ጎን ለጎን ደግሞ የኤርትራ መንግስት በእንግሊዝ የሚኖሩ የኤርትራ ዲያስፖራ አባላት ላይ

ማስፈራሪያ ያደርሳል የሚለው ክስ እንዲጠራ የእንግሊዝ ፓርላማ ጠይቋል በካናዳ በእንግሊዝ እና በእስራኤል የሚገኙ የኤርትራ ኤምባሲዎች በጉዳዩ ላይ አስተያየታቸውን እንዲሰጡን ብንሞክርም ምላሽ አልሰጡም አማኑኤል እያሱ ከለንደን በሳተላይት ወደ ኤርትራ የሚሰራጭ የቴሌቪዥን ጣቢያ ያስተዳድራል በኤርትራ ምንም አይነት ነፃ ሚዲያ የሌለ ሲሆን ሀገሪቱ በዓለም የፕሬስ ነፃነት ጠቋሚዎች ዝቅተኛ ደረጃ ላይ ትገኛለች

አማኑኤል ወጣት ኤርትራውያን መንግስቱን መገዳደር መጀመራቸውን ይገልጻል። መንግስትን የማይደግፉ ቢሆኑ እንኳ በአካል ወጥተው አይቃወሙም ነበር። አሁን ግን በተለይ ወጣቱ መነሳት ጀምረዋል። የኤርትራን ጉዳይ በቅርብ የሚከታተለው ሀብቴ ሀጎስ በበኩሉ አሁን ስላለው ሁኔታ እንዲህ ሲል ያስረዳል።

ሀገሪቱን ጥለው የሚሰደዱ ወጣቶች ቁጥር ባለፉት ስድስትና ሰባት ዓመታት ውስጥ በከፍተኛ ሁኔታ ጨምረዋል። እነዚህ በኤርትራ መንግስት የተንገላቱና ማሰቃየት የተፈጸመባቸው ሰዎች ናቸው። የሰብአዊ መብት ተቋማት እንደ አውሮፓን አቆጣጠር ከ2021 ወዲህ ከ58 ሚሊየን በላይ ኤርትራውያን ሀገራቸውን ጥለው መሰደዳቸውን ያመለክታሉ። የኤርትራ ዲያስፖራ አባላት በበኩላቸው መንግስቱን ለመደገፍ

ፌስቲቫሎችን ማዘጋጀታቸውን እንደሚቀጥሉ ቃል ገብተዋል። በሄነሪ ዊልከንስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።

የአሜሪካ ድምፅ የረቡዕ ምሽት ዝግጅት ይቀጥላል። በጋዛ የእስራኤል እግረኛ ጦር ዘመቻ መጀመር እውን ሊሆን እየተቃረበ በመጣበት በአሁኑ ሰዓት ፕሬዚደንት ጆ ባይደን በመካከለኛው ምስራቅ የዩናይትድ ስቴትስ የቅርብ አጋር ለሆነችው እስራኤል ያላቸውን የማያወላውል ድጋፍ ሚዛናዊ የማድረግ ፈተና ከፊታቸው ተደቅኗል

ይህም በጋዛ ውስጥ ላሉ ሰላማዊ ሰዎች ሁነኛ ጥበቃ እንዲደረግ እየቀረበ ላለው ዓለም አቀፍ ግፊት ምላሽን መስጠትና እስራኤል የመካከለኛው ምስራቅ ሊያዳርስ ከሚችል መጠነ ሰፊ ጦርነት ውስጥ ለትገባ የሚችልበትን ሁኔታ ማስቀረትን ይጨምራል። የአሜሪካ ድምፅ ዋይት ሃውስ ቢሮ ኃላፊ ፓትሲ ዊዳኩስዋራ ያደረሰችንን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። እስራኤል በጋዛ የምታካሄደው የአየር ድብደባ በቀጠለበት በአሁኑ ወቅት

ባይደን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ ላይ የሚወሰድ ሀያል የበቀል ምላሽ ያሉት እርምጃ የሚያስከትለውን መዘዝ እንድታጤን እስራኤልን እያሳሰቡ ነው። ሚስትር ፕሬዚዳንት፣ እስራኤላውያን ወረራውን እንዲያዘገዩ እያበረታቷቸው ነው? የጋዜጠኛው ጥያቄ ነው። ከእስራኤላውያን ጋር እየተነጋገርኩ ነው ለሲቪሎች በእጅጉ የሚያስፈልግ እርዳታ ለማድረስ

በጋዛው ከበባ መውጫ አጥተው የሚገኙ በመቶዎች የሚቆጠሩ ፍልስጤማውያን አሜሪካውያንን ከዚያ ለማውጣትና የታገቱትን ለማስለቀቅ ለሚደረግ ድርድር ተጨማሪ ጊዜ ማበጀት ባይደን የያዙት ጥረት አካል ነው። 1400 ሰዎች በተገደሉበት የመስከረም 26ቱ የተቀናጀ ጥቃት ወቅት

በሐማስ ታፍነው ከተወሰዱት ከ200 በላይ ታጋቾች መካከል ሁለቱን አሜሪካውያን ጨምሮ አራቱ መለቀቃቸው ይታወቃል። የታክስ ባይ ሐማስ ዲድ ኖት ሐፐን ኢን አ ቫኩም የሐማስ ጥቃቶች እንዲሁ ያለ ምክንያት የተፈጸሙ አይደሉም። የፍልስጤም ሕዝብ ለ56 ዓመታት መፈናፈኛ ሳጣ ወራ ተፈጽሞበታል።

የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት ማክሰኞ በመንግስታቱ ድርጅት የጸጥታው ምክር ቤት የተሰጡትን አስተያየት ተከትሎ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን ጠንካራ ትችት ሰንዝረዋል። የተባበሩት መንግስታት እየወደቀ ነው እና እርስዎ፣ ዋና ጸሐፊው፣ ደግሞ ክፉና ደግ የሚለዩበትን የሊና ሚዛንና ለየትኛውም ወገን ያለማዳላት አቋም አጥተዋል።

በጸጥታው ምክር ቤት የተገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው እስራኤል በእግረኛ ጦሯ የሚመራ ውጊያ በምትጀምርበት ወቅት ሊባኖስ ውስጥ ያለውን ሄዝቦላን የመሳሰሉ በኢራን የሚደገፉ ቡድኖች ተጨማሪ ጥቃቶችን በመሰንዘር ሁኔታውን ይበልጥ ሊያባብሱ እንደሚችሉ በሚጠበቅበት አዝማሚያ ውስጥ ቴሄራን በፊናዋ ጦርነቱን ለማስፋፋት እንዳትሞክር አስጠንቅቀዋል።

እስራኤል ለምትወስደው ወታደራዊ እርምጃ ያላቸውን ጠንከር ያለ አቋም ያንጸባረቁት ብሊንከን በሲቪሎች ላይ የሚደርሱ ጉዳቶችን ማስቀረት የሚለውንና የባይደን አስተዳደር እስካሁን ለእስራኤል ካስተላለፋቸው ሁሉ ጠንካራ የሚሰኝ ማሳሰቢያ አቅርበዋል። ይህ ማለት

ምግብ ውሃና መድኃኒት እንዲሁም ሌሎች አስፈላጊ ሰብአዊ እርዳታዎች ወደ ጋዛና እርዳታ የሚያስፈልጋቸው ሰዎች ወዳሉባቸው አካባቢዎች ሁሉ መድረስ መቻል አለባቸው ማለት ነው። ለሰብአዊ ሁኔታ አመቺ ፋታ ሲሉ ብሊንከን የሰነዘሩትን ሀሳብ ምንነት ያብራራው የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባዩ ጃን ኪርቢ አሁን ለሐማስ ብቻ ከሚጠቅመው የተኩስ አቁም ከሚባለው ሁኔታ ጋር አንድ እንዳልሆነ በገለጹበት መንገድ አመልክቷል።

It is combat. It is bloody. It is ugly and it's going to be messy. ይህ ጦርነት ነው። ደም አፋሳሽ ውጊያም እናም ክፉ ነው። ከዚህ በባሰ መመሰቃቀሉ አይቀርም። ንጹሐን ዜጎችም መጎዳታቸውም እንዲሁም እስራኤል የመስከረም 26ቱን የሐማስ ጥቃት ተከትሎ በጋዛ ያደረገችው የአየር ድብደባ ከአምስት ሺህ በላይ ሰዎችን ሲገድል ከአንድ ሚሊዮን በላይ ሌሎች ደግሞ ማፈናቀሉን በሐማስ ቁጥጥር ስር የሚገኘው የጋዛ ጤና ጥበቃ ሚኒስቴር አመልክቷል።

ቀጥሎላል። ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር የቻይና ኢኮኖሚ እያዘገመ መምጣቱ በአፍሪካ ሀገራት ላይ ኢኮኖሚ ማሽቆልቆልና ሌሎችንም ተጽዕኖዎች ሊያስከትል ይችላል ሲል ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ አስጠንቅቀዋል። መሐመድ ዮሱፍ ከናይሮቢ ላከውን ዘገባ እንግዶ ወልዲ ያቀርበዋል። ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር

በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማኅበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ይቅርታ፣ አድማጮቻችን በቴክኒክ ችግር ምክንያት ነው። በቀጣይ ልናስደምጣቸው የነበረውን ዘገባ ያስቀደም ነው።

በመቀጠል ያሰናዳ ነው ዘገባ ይቀርባል። ዘገባው የቻይና ኢኮኖሚ እያዘገበ በመምጣቱ በአፍሪካ ኢኮኖሚ ላይ እያሳደረ ያለውን ጫና የሚመለከት ነው። መሐመድ የሱፍ ነው ያጠናክረው እንግዲህ እንግዲ ወልዴ እንደሚከተል ያቀርብልናል። ባለፉት ሀያ ዓመታት አፍሪካና ቻይና የኢኮኖሚ ትስስር ሲፈጥሩ ቆይተዋል። ይህም የእስያን የኢኮኖሚ በበላይነት የምትመራው ቻይናን የአፍሪካ ትልቁ የንግድ ሸሪክ አድርጓታል። አፍሪካ ብረት ማዕድን እና ነዳጅ ወደ ቻይና ትልካለች።

ከቻይና ደግሞ ሸቀጦችንና ማሽኖችን ታስገባለች። የዓለም የገንዘብ ድርጅት እንደሚለው ይህ የንግድ ሽርክና የቻይና ኢኮኖሚ መቀዛቀዝ በማሳየቱ በዕድሜ የገፉ አረጋውያን ሰዎች በአገሪቱ የጨመሩ በመምጣታቸው የጂኦፖለቲካና አሁን ድረስ በሚታየው የኮቪድ ወረርሽኝ ተጽዕኖ ምክንያት አደጋ ተጋርጦበታል። በኬንያ የንግድ መሠረቱን ያደረገው አዳም ኢብራሂም በኮቪድ ወረርሽኝ ምክንያት በተጣለው እገዳ ሳቢያ

የቻይና ኩባንያዎችን ማግኘት አስቸጋሪ ሆኖበት እንደነበር ይናገራል። የቪዛ እገዳው ትንሽ አስቸጋሪ ነበር፣ ምክንያቱም በወር የተወሰኑ ሰዎች እንዲገቡ ነበር የሚፈቅዱት። አሁንም ሙሉ ለሙሉ አልከፈቱም። በአገር ውስጥ ያለው የሰው እንቅስቃሴም ገደባለው። በየቦታው የጤና ምርመራ ማድረግ አለብህ። በኢኮኖሚም ሆነ ጤናን በተመለከተ አስቸጋሪ ሁኔታ ነበር።

ቻይና የሰውና የሸቀጥ ዝውውርን የገታውን እና በኮሮና ወረርሽኝ ምክንያት የጣለችውን እገዳ ባለፈው ተሳሳስ አንስታለች። ጌሪሾን ኢኪያራ የዓለም አቀፍ ኢኮኖሚ መምህር ሲሆኑ ቻይናንና አፍሪካን የገጠማቸው የኢኮኖሚ ችግር የንግድ ግንኙነታቸውን የሚመለከት ነው ሲሉ ያስረዳሉ። የአፍሪካ ኢኮኖሚ በድርቅ ወይም በሌላ ምክንያት ሲጎዳ ችግሩ ቻይናንም ይሰማታል።

ቻይና ውስጥ ችግር ሲኖርም አፍሪካን ይሰማታል። ስለዚህ ሁለቱም ጥሩ የኢኮኖሚ ሁኔታ ውስጥ መሆናቸው ለንግድ ግንኙነቱ አስፈላጊ ነው። ኢብራሂም ደግሞ እንደሚሉት ቻይና ከኮቪድ እገዳ እየተላቀቀች ቢሆንም የሸቀጥ ዋጋ እጅግ በመጨመሩ ለሸማቾች የማይቻል ሆኗል። ከኮቪድ ወረርሽኝ በፊት የምንገዛው ዕቃ አሁን በሶስት እጥፍ ጨምሯል። ይህ ማለት ደንበኞች ይቀንሳሉ ማለት ነው።

ዋጋ ከጨመረ ደንበኛ አይመጣም። ሁላችንም ነገሮችን በመጠኑ ለማድረግ እንገደዳለን። ቻይና ከወረርሽኙ ለማገገም የምታደርገው ጥረት ባለፉት ወራቶች ውስጥ መቀሳቀስ አሳይቷል። ይህም የቤት እና ንብረት ንግድ በመቀሳቀሱና ሸማቾች ብዙ ስለማያወጡ ነው ተብሏል። የቻይና የንግድ ምጣኔ እንደሚያሳየው የውጭ እና የገቢ ንግድ መቀነሱን እንደቀጠለ ነው። ለቻይና ዕቃዎች ያለው ፍላጎት በመቀነሱ ምክንያት ነው ተብሏል።

ኢኬያራ እንደሚያስረዱት አፍሪካ ኢኮኖሚዋን ለማሳደግ ሌላ የንግድ ሸሪክ መፈለግ አለባት። የቻይና ኢኮኖሚ እየተቀዛቀዘ ከሆነ አፍሪካ ንግዷን ወደ ሌሎች የእስያ ሀገራት፣ ላቲን አሜሪካና ዩናይትድ ስቴትስ ማስፋፋት አለባት። ወደ ቻይና ኤክስፖርት ማድረግ ካልተቻለ አዲስ ገበያ መፈለግ አለበት።

የአፍሪካ ሀገራት ንግዳቸውን ወደ ተለያዩ ሀገራት እንዲያስፋፉ በአህጉሩ ውስጥ የሚያደርጉትን ንግድ እንዲጨምሩ፣ እንዲሁም ለአገር ውስጥና ለዓለም አቀፍ ኮርፖሬሽኖች ሁኔታዎችን እንዲያመቻቹ ዓለም አቀፉ የገንዘብ ድርጅት መክረዋል። ባለፉት ሀያ

እያዳመጣችሁ ያላችሁ በ19፣ በ25ና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። የመጀመሪያው ምዕራፍ ዝግጅታችን ተጠናቆ ወደ ሁለተኛው አጋማሽ ስንሻገር፣ የመጀመሪያው ዝግጅት ወጣቶችና የአእምሮ ጤናን ይመለከታል።

በኢትዮጵያ ስራ አጥነትን ጨምሮ አሁን ያለው ሀገራዊ ሁኔታ ወጣቶችን ለጥልቅ ድብርት እንዲጋለጡ እያደረጋቸው እንደሚገኝ አንድ ባለሙያ ተናግረዋል። የስነ ልቦና ባለሙያው ዳዊት ላቀው እንደ ጥልቅ ድብርት ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት ሊያመሩ እንደሚችሉም ጠቁመዋል።

የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቀዋል። ከሚመለከታቸው አካላትም ጋር በመሆን በወጣቶች የአእምሮ ጤና ሕክምና ላይ እየሰራሁ ነው ብለዋል። አስማማዋ የነው የዚህን ጉዳይ ዝርዝር ይነግረናል። ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው።

በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ሥራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ከጓደኞቼ ጋር ሆነን የእርዳታ እንደቀጠለ ነው። አረጋውያንም ማገዝ፣ የከንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ ተመርቀን ቁጭ አልን ስራ ጣን ሲሉ

ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ሊያምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀምባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን ውስጥ አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ።

ስለዚህ በምችለው አቅም እኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው። እስካሁን ስድስት መቶ ወጣቶች ስራ እንዲያገኙ ማገዟን ሚላ ትናገራለች። ከአምሳ ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች። የቤተሰብ ሸከመንኩኝ፣ ከጓደኞች የበታቸውንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙ ምክንያትና

እውነት ለመናገር እንደዚህ አይነት ሜሴጅ በቀን አስር አስራ አምስት ይደርሰኛል አሁን ላይ መፍታት ምችለውን ወደ ህዝቡ ማምጣት ምችለውን ስራም ከሆነ ስራ አግዟቸው ማለት ምችለውን አግዛለሁ ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካርቲስቶች እንዲያናገሯቸው አረጋለሁ ታውቋል ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው እኔ ለምሳሌ ስበላስ ጠጣ ስዝናና ነው ፖስት ላረግ ምችለው አይደለም

አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለምና፣ እነዛ ሰዎች ምንድነው የሚመስላቸው ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ፣ እኔ በአቅም ማድረግ የምችለው ምንድን ነው? አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ፣ ስራ ነው የምፈልገው፣ ይህም መማር እፈልጋለሁ

ይሄ አመቻችሁ የሚገኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ፣ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል።

በኢትዮጵያ የአጠቃላይ ሕዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል።

ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ። አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት

ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለመውጣት ስደትን እንደ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን

እርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ። የዓለም ጤና ድርጅት ከ10 እስከ 19 ዓመት የእድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማኅበራዊ የትስስር መድረክ በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ሱ ነው ራሳቸውን ስለ ማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።

ለምሳሌ ትናንትና አንድ መልዕክት ደርሶኝ ነበር ከአንድ ልጅ። መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የሚችለውን ነገር ሁሉ እየሞከርኩኝን ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀብት ያደረገባቸው ሰዎች አላጋጠሙኝም እስካሁን፣ እግዚአብሔር ይመስገን።

በምችለው መጠን ሐኪሞች ስላሉ ከነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማድረገው። ግን ከምለው በላይ በቃ ዘጠና ፐርሰንት ላይ ዲሳይድ አድርገው ነው ያሉት።

እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል። ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብ ሚሆን፣ የአካባቢ የሚሆን፣ የስራ ቦታ የሚሆን፣ የኑሮም የሚሆን

የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው፣ በኑሮ ላይ የሚያጋጥሙትን ነገሮች አጨልሙ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት

ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን ከሰዎች ጋር መግባባት ያቀታቸዋል። ስራ ቦታ መስራት ያቀታቸዋል። በባህሪ የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት

በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል። የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛው እና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ። አካባቢያቸው ላይ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው ትምህርቱ ከሌለው እውቀቱ ከሌለው አንድ ማህበረሰብ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ ስነ ልቦናው ተጎድቶ ሱስ ውስጥ ሲ

ወድቅ ወይም ደግሞ ሌላ የወንጀል ስራ ውጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች ማሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንታሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ። የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ።

ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል። ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄም ነው። ይህን ተከትሎ ደግሞ በቂ ሰው ሀይል መመደብ እንደዚያ የሚያስፈልግ በጀት መመደብ

ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው

በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና እየተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ።

ጤና ኢንሹራንስ ስርአታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርአት ተዘርግቶ እየተሰራ ነው ያለው። አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና ሀገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?

ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩ እና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያዩ የጸጥታ ችግር እና በተለያየ ቅድመ የሚሰጣቸው ሽኩሮ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራውን ደሳ ግን ተቀናጅቶ እየተሰራ ነው ያለው አንተ ባልከው እና የበለጠ ጣልቃገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ

ቅንጅት ከትምህርት ቤቶች ጋር፣ ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው። የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።

አስማሙ አየነውን አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ እየተመለከታችሁ የምትገኙት። በእስራኤልና ሐማስ መካከል የሚካሄደው ጦርነት በቀጠለበት በአሁኑ ወቅት ዩናይትድ ስቴትስ አንዳንድ እስላማዊ ድርጅቶች የአይሁድ አምልኮ ቤተ መቅደሶችና ትምህርት ቤቶች ሳይቀር የጥቃት ዛቻ ደርሶባቸዋል። ቁጣውን የሚያነሳሳው ምንድን ነው?

እነዚህ ማህበረሰቦች ደህንነታቸውን ለመጠበቅ እየሞከሩ ያሉት ውስጥ እንዴት ነው የሚለውን የቪኦኤ ዘጋቢ ቬሮኒካ ባልድራስ ተመልክታለች። ደረጀ ደስታ ያስደምጠናል። በእስራኤል ሐማስ ጦርነት ላይ ባለው አቋም ጋር በተያያዘ የውከት ዛቻዎች ምክንያት ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ የአሜሪካ እስላማዊ ግንኙነት ምክር ቤት ወይም

ኬር ዓመታዊ ዝግጅቱን ወደማይታወቅበት ቦታ እንዲያዛውር ተገዷል። ከአሜሪካ እስላማዊ ግንኙነቶች ምክር ቤት ኤድዋርድ አህመድ ሚቸል እንዲህ ይላሉ። ሆቴሉ ጉልህ የሆነ የግድያ ዛቻዎች እንደሚደርስበት፣ በፓርኪንግ ጋራጅ ውስጥ ቦምብ እንደሚጠመድ፣ ሕንፃው እንደሚወረር ማስፈራሪያዎች እየደረሱት መሆኑን አሳውቀናል።

እነዚህ ማስፈራሪያዎች የሚመጡት ድርጅታችን ለፍልስጤም ሰብአዊ መብቶች በሚያደርገው ድጋፍ ከተቆጡ ጸረ ሙስሊምና ጸረ ፍልስጤማውያን አክራሪዎች ነው። በአሜሪካ አንዳንድ የአይሁድ ምኩራቦችም በመካከለኛው ምስራቅ ካለው ጦርነት ጋር በተያያዙ የቦምብ ጥቃት ዛቻዎች ምክንያት በኢንተርኔትና በአካል አቀናጅተው የሚያደርጓቸውን አገልግሎቶች ማቋረጥ ነበረባቸው ሲል የአሜሪካው የአይሁድ ኮሚቴ አስታውቋል።

ተሟጋች ድርጅቱ እንደ ኤሮፓ አቆጣጠር ጥቅምት 21 ዲትሮይት በሚገኘው መኖሪያ ቤቷ በስለት ተወግታ ከተገኘችው በአይዛክ አግሪ ዳውንታውን ሲነጋግ የተባለው ድርጅት የቦርድ ፕሬዝደንት ሳማንታ ዎል ጋር ግንኙነት ነበረው። ፖሊስ የጥላቻ ወንጀል መሆኑን የሚያሳይ ማስረጃ አላገኝም። ይሁን እንጂ ግን ምርመራው እንደቀጠለና የአይሁድ ማህበረሰብ መሪዎች ተጨማሪ ጥንቃቄዎችን እያደረጉ ነው።

ሜላኒ ሜሮን ፔል የድርጅቱ የመስክ ስራዎች ዋና አስተባባሪ ናቸው። ግለሰቦች የግል መረጃቸው እንዳይገኝ ጥረት ለማድረግ ሲሞክሩ በእርግጥ እያየን ነው። እንደ እውነቱ በጣም በጣም ንቁና ተመልካች መሆን ያለብን ጊዜ ነው።

ሙስሊም ተማሪዎች ትምህርታቸውን የሚከታተሉባቸው አንዳንድ አካባቢዎች በፍርሃት የተሞሉ ሆነዋል ሲል ለትርፍ ያልተቋቋመው የአሜሪካ ብሔራዊ እስላማዊ ትምህርት ቤቶች ሊግ ለቪኦኤ ተናግረዋል። ከአሜሪካ እስላማዊ ትምህርት ቤቶች ሊግ ሻዛ ካን ይህን ያስረዳሉ። ኦን ፍራይዴይ ዘር ዋዝ ዋን ፉል ታይም እስላሚክ ስኩል

ባለፈው አርብ ቺካጎ ከተማ አካባቢ የሚገኝ አንድ እስላማዊ ትምህርት ቤት የትምህርት ቤታቸውን ማህበረሰብ የሚያስፈራራ ዝርዝርና ሊታመኑ የሚችሉ ዛቻዎች ቀኑን ሙሉ ሲደርሷቸው ውሏል።

ይህ በመሆኑም ትምህርታቸውን በርቀት ብቻ ለማከናወን ወስነዋል። ትላልቆቹ በሚማሩባቸው ክፍሎች ውስጥ ያሉ የትምህርት ቤት መምህራን ለተማሪዎቻቸው ደህንነታቸው የተጠበቀበት ስፍራ በማዘጋጀት ስሜታቸውን እንዲገልጹ ፈቅደውላቸዋል።

የአይሁድ የቀን ትምህርት ቤቶች የራሳቸውን ደህንነት እርምጃዎች ለማጠናከር ተጨማሪ ገንዘብ ድጋፍ ይፈልጋሉ። ቲች ኮአሊሽን ከተባለው ድርጅት ጋር በመተባበር የኦርቶዶክስ ህብረት ፕሮጀክት ላይ የሚሰሩት ዳን ሚትዝነር ይህንን ይገልጻሉ። የማይሰባበሩ መስተዋቶችና ተሽከርካሪዎች እንዳያልፉ የሚያግዱ

አጫጭር ምሰሶዎች የመሳሰሉ ሌሎች ተቋማት ሊተገብሯቸው የሚችሏቸው የደህንነት መከላከያዎች በቦታው መሆን አለባቸው። እንዲሁም ደግሞ ግን በዓለም ዙሪያ የሚገኙ የሃይማኖት መሪዎችና የፖለቲካ አመራሮች ጸረ ሴማዊነት እንዲያወግዙ፣ እስላም ጠልነት እንዲያወግዙ፣ በጥላቻ ላይ የተመሠረተ ጥቃትንና ንግግርን እንዲያወግዙ እንፈልጋለን። በተመለከቱት ቦታ ሁሉ እንዲያወግዙት እንጂ እንዲያበረታቱት አንፈልግም።

ከእስራኤል ሐማስ ጦርነት በተጨማሪ በቪኦኤ ቃለ መጠይቅ የተደረገላቸው ሰዎች እንደተናገሩት መጪው ዓመታዊ በዓል በአይሁድ ማህበረሰቦች ዘንድ የፈጠረው ጭንቀት እየጨመረ መጥተዋል። በፒትስበርግ ፔንሰልቬኒያ በሚገኘው የህይወት ዛፍ ምኩራብ ላይ ጸረ ሴማዊ አሸባሪ ያደረሰው የተኩስ ጥቃት አምስት ዓመታትን አርብ አስቆጥሯል።

ታጣቂው አሁን የሞት ፍርዱን በመጠባበቅ ላይ ነው። ባለስልጣናት የማህበረሰቦች ደህንነት የተጠበቀ መሆኑን ለማረጋገጥ ጠንክረው እየሰሩ ነው ሲሉም ሜትዝነር ተናግረዋል።

አድማጮቻችን እንዲሁም ተመልካቾቻችን ከአሜሪካ ድምጽ ሲተላለፉ የቆዩ ዘገባዎችን ነው ስታዳምጡ ስትከታተሉ የቆያችው የምሽቱ ዝግጅት እየተጠናቀቀ ነው። ከመጠናቀቁ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሶማሊያ መጠነ ሰፊ የረሃብ ቀውስ፣ የአልሻባብ አሸባሪ ቡድን የደቀነው ቀጣይ ስጋትና

በላስካኑድ እየተካሄደ ያለውን ሁከት ጨምሮ አሁንም በከባድ ችግሮች እንደ ተጠመደች ትገኛለች ሲል ይንደረደራል የዕለቱ ርዕስ አንቀጽ። ይሁንና መልካም ዜናዎችም አሏት ያለው ርዕስ አንቀጽ የሶማሊያ ፈተናዎችና መልካም ዕድሎች በሚል ርዕስ ባሰፈረው ጽሑፉ የሚበልጠውም ለሶማሊያ የመጪ ጊዜጣ ዘለቄታ መልካም ዕድሎችን ያዘለ ነው ብሏል።

የሶማሊያ ባለሥልጣናት አገሪቱ ያለባትን የውጭ ብድር ከአምስት ነጥብ ሁለት ቢሊዮን ዶላር ወደ ስድስት መቶ ሚሊዮን ዶላር ለማስቀነስ ከሚያስችል ስምምነት ላይ ለመድረስ የያዙት ጥረት ለስኬት መቃረቡንም የዓለሙን የገንዘብ ድርጅት ዋቢ አድርጎ አመልክቷል። አያይዞም የሀገሪቱን የምርጫ ሥርዓት አስመልክቶ ባለፈው የግንቦት ወር በብሔራዊ የምክክር ተቋሙ በቀረቡ አራት ምክር ሐሳቦች ዙሪያ እየተካሄደ ያለው ጠንካራ ውይይት ቀጥሏል።

በተከታታይ ለአምስት ዓመታት ከታየው የዝናብ እጥረት በኋላ ዝናባ ማወራት በመጨረሻው እንደ ወትሮ በዝናብ የታጀቡ ሆነዋል። ኦፕሬሽን ብላክ ላይን በሚል የመንግሥት ኃይሎች በነሐሴ ወር መጀመሪያ ላይ በአልሻባብ ላይ የከፈቱት ታጣቂዎችን በሂራን በመካከለኛው ሸበሌና በምግዱድ ግዛቶች ካሏቸው ይዞታ ለማስለቀቅ ያካሄዱት ዘመቻ በርካታ ስኬቶችን ማስመዝገቡን ዘርዝሯል። ርዕሰ አንቀጹ አክሎም

የሶማሊያ ፌዴራል መንግስትና የአፍሪቃ ህብረት በሶማሊያና በመላው ምስራቅ አፍሪቃ ሰላምና መረጋጋትን ለማስፈን ብሎም አልሻባብ የደቀነውን ስጋት ለመቅረፍ የሚያደርጉትን ያልተቋረጠ ጥረት ዩናይትድ ስቴትስ ታበረታታለች ሲሉ በመንግስታቱ ድርጅት የዩናይትድ ስቴትስ ተለዋጭ ተወካይ ሮበርት ውድ የተናገሩትን አውስቷል።

የሶማሊያ ኃይሎች በሒራን ግዛት ማህበረሰቦችን ከአልሻባብ ቁጥጥር ለማስለቀቅ ያስመዘገቡትን ስኬት እናደንቃለን። በተጨማሪም የተለቀቁትን አካባቢዎች ጸጥታ በማረጋጋቱ ረገድ የአካባቢዎቹን አስተዳደር በማጠናከር ላይ ያተኮረ ጥረት እናበረታታለን። ሆኖም ዩናይትድ ስቴትስ በጋልማዱግ ግዛት በቅርቡ የታዩት የጸጥታ ችግሮች ስጋት አሳድረውባታል ሲሉ አምባሳደር ውድ የተናገሩትን የጠቀሰው የሮይተርስ አንቀጽ በመቀጠልም

እነኚህ ለውጦች የጸጥታ ሽግግር እቅዱን ተጨባጭ ተግባራዊነትና አጠቃላይ የአቅም የጊዜና የድጋፍ መስፈርቶችን ባገናዘበ መልኩ የማድረስን ጥረት ያሳዩ ናቸው ማለታቸውንም አውስቷል። ዩናይትድ ስቴትስ ሶማሊያንና የሶማሊያን ጸጥታ ዘርፍ አቅም ለማጎልበትና አካባቢውን ለማረጋጋት የአፍሪቃ ሕብረት የሚያደርገውን ጥረት መደግፏን ትቀጥላለች።

ሂደቱ የተሻለ ዓለም አቀፍ ቅንጅት እንደሚያስፈልገው ስለምንገነዘብም እነኝን ግቦች ለማሳካት በሚያስችል መልኩ አቀራረባችንን በማስተካከል ከአጋሮቻችን ጋር እንሰራለን። በመጨረሻም በሶማሊያ ዝናብ መዝነብ የመጀመሩን መልካም ዜናና የሰብአዊ ሁኔታው በአንጻሩ አሳሳቢ መሆኑን ርዕሰ አንቀጹ አትቷል። አያይዞም የሰብአዊ ሥራዎችን በተመለከተ እጅግ የከፋው ድርቅ በሶማሊያ ያስከተለውን አስከፊ ችግር ለመቅረፍ

ሁላችንም መረባረብ አለብን ሲሉ አምባሳደር ውድ የተናገሩትን ጠቅሷል። ዩናይትድ ስቴትስ በያዝነው ዓመት ለሶማሊያ የሰብአዊ እርዳታ የመደበችውን ከ750 ሚሊዮን ዶላር በላይ ጨምሮ ይህን ችግር ለመፍታት የያዘችውን ድጋፍ በቁርጠኝነት ትቀጥላለች። ለሶማሊያ ዋናው የሰብአዊ እርዳታ ለጋሽ በመሆናችንም ኩራት ይሰማናል። ዩናይትድ ስቴትስ የሶማሊያን ሕዝብ በጽኑ ትደግፋለች።

እናም ዲሞክራሲን፣ ሰላምና መረጋጋትን ለማስፈን የተያዙ ጥረቶችን መደግፏን እንዲሁም የሶማሊያን ህዝብ ብሩህ ተስፋ ለማረጋገጥ ከሶማሊያና ከዓለም አቀፍ አጋሮቻችን ጋር መስራታችንን እንቀጥላለን ሲሉ አምባሳደር ውድ የተናገሩትን ጠቅሶ ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችን፣ እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።